የተባበሩት መንግስታት ድርጅት የስደተኞች ኮሚሽንና የሕፃናት መርጃ ድርጅት ከጦርነትና ከክትትል ሸሽተው የሚሰደዱ ልጆችና ቤተሰቦችን ለመርዳት ሀያ ማዕከሎችን እያቋቋሙ መሆናቸው ተገለጸ። የአሜሪካ ድምጽ ራዲዮ ዘጋቢ ሊዛ ሽላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች። ልጆችና ቤተሰቦች ግሪስ እንደገቡ መሴዶንያን፣ ሰርቢያን፣ ክሮሻንና ስሎቬኒያን በሚያካትተው የባልካን የስደት መስመር በሚጓዙበት ወቅት ብዙ አደጋ ስለሚገጥማቸው በሚመሰረቱት ማዕከሎች ደህንነታቸው እንዲጠበቅ ነው የታቀደው። ማዕከሎቹ ልጆች የሚጫወቱባቸው ቦታዎች አሏቸው። ቤተሰቦቻቸው ደግሞ አስፈላጊ የሆኑ አገልግሎቶች፣ ደህንነትና ምክር የሚያገኙባቸው ማዕከሎች ይሆናሉ። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ረዳት ከፍተኛ ኮሚሽነር ቮልከር ቱርክ ስደተኛ ቤተሰቦች፣ በተለይም ልጆች ለብዙ ችግር የተጋለጡ ናቸው ብለዋል። ብዙዎቹ ልጆች ብቻቸውን ናቸው። አንዳንዶቹ ደግሞ ከቤተሰቦቻቸው ይነጠላሉ። ልጆቹ ታዲያ ይታመማሉ፣ ለስቃይ፣ ለህገ ወጥ የሰዎች ዝውውር፣ ለግጭትና ለወሲብ አገልግሎት አደጋ ይጋለጣሉ ሲሉ ቮልከር ቱርክ አስገንዝበዋል። ከሁለት ሳምንታት በፊት ወደ ግሪስና መሴዶኒያ ድንበር ተጉዘው ባስተዋሉት መሰረት በስደተኛ ልጆች ላይ የሚንጸባረቀውን የፍርሃት ስሜት እንደተገነዘቡ ምክትል ከፍተኛ ኮሚሽነሩ ገልጸዋል። you immediately are confronted with children who wander about. It's sometimes cold and, and dark. ልጆች ብቻቸውን በብርድና በጨለማ ሲንከራተቱ ታያለ። እነዚህ ልጆች ቤተሰቦቻቸው ጉዞ ላይ ጠፉባቸው ናቸው። አውቶቡሶች ላይ ሲጭኗቸው ከቤተሰብ ጋር የመለያየት ሁኔታ ይፈጥራል። በጨለማ በማያውቁት ቦታ ላይ ሲንከራተቱ ይጨንቃል። ከስደተኞቹ ማዕከሎች የመጀመሪያዎቹ መስራት የጀመሩት ከሁለት ሳምንታት በፊት ሲሆን በየዕለቱ አርባና አምሳ የሚሆኑት ጠፍቶባቸው ከነበሩት ወላጆቻቸው ጋር እየተገናኙ ናቸው። ሀያዎቹ መጠለያ ሰፈሮች በቀጣዮቹ ሶስት ወራት ውስጥ አገልግሎት ላይ ይውላሉ ብለዋል ቮልከር ቱርክ። በአሁኑ ወቅት በቱርክ በኩል በባህር ወደ ግሪስ ከሚሰደዱ ሰዎች መካከል ወደ 60 ከመቶ የሚጠጉት ሴቶችና ልጆች እንደሆኑ፣ ባለፈው መስከረም ወር ግን ሴቶችና ልጆች 27 ከመቶ ብቻ እንደነበሩ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጠቁሟል።